ትግራይ ክልል መቀለ ከተማ ከገጠር ወደ ከተማ አስተዳደር በተካለሉ አካባቢዎች የሚኖሩ ወጣቶች ለ15 ዓመታት የመኖሪያ ቤት መሬት ለማግኘት ያቀረቡት ጥያቄ እስካሁን ምላሽ አላገኘም ይላሉ። የከተማው አስተዳደር በበኩሉ የወጣቶችን ጥያቄ ለማስተናገድ በወጣው አዲስ መመሪያ መሰረት እየሰራሁ ነኝ፣ ዘጠኝ ሺህ ወጣቶች መሬት የሚያገኙበት እንቅስቃሴ እያካሄድኩ ነኝ ይላል። ሙልጌታ ጽበሀ ዝርዝር አለው። በመቀለ ከተማ አስተዳደር ሀድነት ክፍለ ከተማ ውስጥ የሚገኝ አይናለም የሚባል አካባቢ ወጣቶች ለመኖሪያ ቤት ጥያቄያቸው መልስ ሳያገኝ መቆየቱን ይገልጻሉ። አካባቢው ከገጠር አስተዳደር ወደ ከተማ አስተዳደር መግባቱን ተከትለው ሊያገኙት የሚገባ ጥቅም እንዳላገኙ ነው ወጣቶቹን የሚገልጹት። ግርማይ ካሳይ ጥያቄ ካላቸው ወጣቶች አንዱ ነው። በ1996 ዓ.ም አካባቢው ከገጠር ወደ መቀለ ከተማ አስተዳደር ከተዘዋወረ ጀምሮ የመኖሪያ ቤት መሬት በህጋዊ መንገድ ጠይቀ እስካሁን ግን መልስ አላገኘንም ብለዋል። ትን እዚህ ያለ ነው 650 ነው፣ ወጣት ነው ያልተመለሰ ጥያቄ፣ ነው ያልተመለሰ ጥያቄ። ከ1996 አይናለም ወደ ከተማ ስትከለል ጥቅማ ጥቅሙ ሳይጠበቅ ነው እንደዚህ የተደረገ። በወረዳው በ በድፍን ነው የሚያልፈው፣ እና ጣቢያ ግን የጣቢያ አስተዳደር ግን ይገባቸዋል። ገባር ናቸው፣ በእርሻ መስተዳድር ነው የሚተዳደሩ ያለ ሄለን ተስፋይ የተባለች የአካባቢ ነዋሪ በበኩሏ በ2003 ዓ ም በተካሄደው የመሬት መስጠት ሂደት ያልወለዳችሁ ተብሎም ወጣቶች መከልከላቸው ነው የምትገልጸው። መሰጠት ያለበት ጥቅማ ጥቅም እስካሁን እየተሰጠን አይደለም ነው ጥያቄያችን። ይከፋፍሉታል። አንደኛ የመንግስት ሰራተኛ አይመለከታቸውም ይላሉ። አይን አለም አካባቢ ያለው የመንግስት ሰራተኛ ደሞወዙ ከፍተኛ አንድ ሺህ ብር ነው፣ ዝቅተኛው ስድስት። ምክንያቱም ጽዳት ተላላኪ፣ የተሻለ ስራ ያላቸው ነዋሪዎች የሉም። እነዚህ ነዋሪዎች ደግሞ መሬት ይገባናል ነው የምንለው። ለእኛ እንደዚህ ብሎ ከልክለው፣ አስተማሪዎች አሉ አይናልም ትምህርት ቤት የሚያስተምር ግን የሌላ አካባቢ ነዋሪዎች ናቸው። የመንግስት ሰራተኛ ሆኖም ከአምስት ሺህ በላይ ደግሞ እዚህ የተከፈሉ በእኛ አካባቢ መሬት ተሰጡ ለነሱ፣ ለእኛ ግን ተከልክለናል። አንድ ሁለተኛ ደግሞ አስማም ይባላል የልጅ ልጅ የዛን መሬት ታራሽ መሬት ሲታደል ልጁ ከወላጁ ጋር ተደርቦ ነበር የተከፈሉ። መሬቱ አሁን በስምህ መሬት ዋንነት ስለሌለ መሬት አይገባም እያሉ ነው ያሉት። እኛ ደግሞ ይመለከታል ምክንያቱም የዚህ አካባቢ ተወላጆች ነን። በእርሻ ነው የምንተዳደረው። አንድ ገጠር ወደ ከተማ ስትገባ ደግሞ የሚሰጠን ጥቅማ ጥቅም አለ። ያ ጥቅማ ጥቅም ሊሰጠን ይገባል እያልን ነው። እስከ ዞባ ክልል ድረስም ደርሰናል። ግን የሰጡን መልስ አንድ አይነት ነው። በቃ አይገባቸውም፣ አይገባቸውም። እኛና መፍትሄ እንፈልጋለን። በተለያዩ ጊዜያት የሚወጡ መመሪያዎች እየተቀያየሩ በመሆናቸው ተጠቃሚ መሆን አልቻልንም። ያለ ደግሞ ምዑዝ ገብረ የተባለ ሌላ ወጣት ነው። መመሪያ ነበረ ያው እሱን መመሪያ ያው ለእኛ ያስቆርተናል። ምንድነው? መመሪያው ያው አልወለዳችሁም ትዳር አልነበራችሁም ተብለን ነው የቀረ ነው። በዛ ሰዓት ግን 18 ዓመታችን መልተን ነበር። ያው አሁን 34 ነኝ። ደኔም ተመሳሳይ ብዙ 375 የመንግስት ሰራተኛ ነው ያለው። አሁን ደግሞ መልኩን ቀይሮ በሐምሌ 5 2000 ላይ የወጣ መመሪያ፣ እናንተ መንግስት ሰራተኛ ናችሁ ተብለን ቀርተናል። አንደኛው መንግስት ሰራተኛ ሲባል ምንድነው? ምን አይነት ደሞዝ ያለ ነው ምን ምን ላይ ያካተተ ነው ተብሎ ይጣራ ነበር። ስለዚህ ያንን ነገር ሳይጣራ በድንገት ዝም ብሎ በቃ ይህ ይሆናል ተብሎ ይጠቅማል ለህዝብ ሳይሆን ለህዝብ ይጎዳል ተብሎ የወጣ መመሪያ ነው። ለህዝብ የሚጠቅም ለወጣት የሚጠቅም ህዝብና መንግስት የማይጋጭ መመሪያ ሳይሆን ተዋዶ ተፋቃቅሮ መሄድ ያለባቸው ህግ ቢወጣ ነው እኔ የምገምተው። የወጣቶቹ ጥያቄ መልስ ለማግኘት በመቀለ ማዘገጃ ቤት የመሬት ልማት ቅሬታ ማጣራትና ውሳኔ ሰጪ ባለሙያ አቶ ደስታ ካሳይን ጠይቀናቸዋል። አቶ ደስታ እንደሚገልጹት ባለፈው ሐምሌ 2010 ዓ ምት በወጣው መመሪያ ከዘጠኝ ሺህ በላይ ወጣቶች በመቀለ ከተማ የመኖሪያ መሬት ለመስጠት ዝግጅት እያደረግን ነው ብለዋል። ከመመሪያው ውጭ ግን ማስተናገድ አንችልም ሲሉ ተናግረዋል። ብዙ ወጣቶች ተጠቃሚ ይሆናል እስከ በመቀለ ከተማ አካባቢ ወደ 9000 የሚጠጋ ወጣት ተጠቃሚ የሆነ ነው ያለ። አሁን ገና መሬት አልተሰጠም፣ ግን ያ ማጣራት ይደረግላቸው። በጥናቱ ላይ ያለ ወደ 9000 አካባቢ ወጣት ተጠቃሚ የሆነ ነው ያለ። በመምሪያው ውስጡ ያልተካተተው መንግስት ሰራተኛ የሆነ ሰው እዛ ተጠቃሚ ሆነ ያለበት መካተት የለበትም። በዛ በእርሻ የሚተዳደር እዛ ቀበሌው የሚኖር እድሜው ከ18 አመት፣ ሁለት አመት በተከታታይ የሚኖር ደግሞ እርሻ ላይ በእርሻ ላይ የሚተዳደር ተጠቃሚ ይሆናል አስተማሪም ያ አስተማሪም መንግስት ሰራተኛ ነው የራሱም ተጠቃሚ የሚሆንበት መምሪያ አለ ስለዚህ መንግስት ሰራተኛ ገጠር ወደ ከተማ ገብቶ የጎቡ መንግስት ሰራተኛ ተጠቃሚ አይደሉም የልጅ ልጅም ስለዚህ ዋናው መታየት ያለበት በአባቱ የሚታወቅ የእርሻ መሬት አለው ነው ይዘታል ነው ነው እሱ ነው መታየት ያለበት እንጂ የልጅ ልጅ እዚያ ላይ መምሪያው አላካተተም በመመሪያው ያልተካተቱ ደግሞ የመኖሪያ ቤት ጥያቄያቸውን ተደራጅተው እንደ ሌሎች የከተማ ነዋሪዎች ለመፍታት እድል ተመቻችላቸዋል ሲሉ ተናግረዋል። ባለፉት ጊዜያት መሬት ሊያገኙ የሚገባቸው ግን በአመራር ችግር ሳያገኙ የቀሩ ወጣቶች አሉ። ለዚህ ጉዳይ ኃላፊነት የሚወስድ ማን ነው ብለን ለአቶ ደስታ ጠይቀናል። የከተማ አስተዳደሩ ስላልሰራ አይደለም። የሰራው ስራ ብዙ አለ። በዛ ልክ ድማ አንዳንድ ክፍተቶች አሉ። ለነዚህ ክፍተቶች ለማሟላት ብለ ደግሞ አጭር የሆነ መመሪያ አውጥቶ ለስድስት ወር የሚቆይ መምሪያ በዛ ብዙ ችግር የብዙ የወጣ ጥያቄ የነበረውን ብዙ የፈታው ያስተናገደው ጉዳይ አለ። በዛ ልክ ደግሞ በመምሪያው ያልተካተቱ እንደ መንግሥት ሰራተኛ እነዚህ የልጅ ልጅ የሚባል ደግሞ ለምሳሌ ሁሉ መምሪያ ሲወጣ ለሁሉ በሚያስተናግድ መልክ አይደለም የራሱ በሚገድብ ለራሱ ለዋነኛው ለችግሩ መፍትሄ ተብሎ ነው እንጂ የእያንዳንዱ ችግር ሊፈታ ተብሎ ሊታሰቡ ናቸው ይሉ ለህዝብና ለመንግስት የሚጠቅም ተብሎ አንኳር አንኳር ነጥብ ተወስዶ አብዛኛው ግን የፈታው ነው ያለው። ከትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ያገኘነው መረጃ እንደሚያሳየው ደግሞ ከገጠር ወደ ከተማ በገቡ አካባቢዎች ያልተሰናገዱ የመሬት ጥያቄዎች በህግ መሰረት ዳግም ለማየት በሁሉም አካባቢዎች ማስረጃዎች እየተሰበሰቡ መሆናቸው ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም